ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ጸጋይ ደግነህ በቅርቡ እርስዎ የሚኖሩበት አገረ ጀርመን ላይ ሀገር አቀፍ ምርጫ ተካሂደዋል። በዛም አንግላ መርከል አራተኛ ጊዜ በቻንስለርነት ተመርጠዋል። በቅድሚያ ቻንስለር አንግላ መርከል ማን ናቸው ከሚለው ለምን አነሰም የጀርመን መራሂ መንግስት ቻንስለር አንግላ ሜርክል ከምስራቅ ጀርመን ነው የመጡት እና በጣም ፈጣን የሆነ የፖለቲካ ካሪየር ነው ያደረጉት ቢበዛ በአስራ አምስት ዓመት ጊዜ ውስጥ ነው የቻንስለር ስልጣን ላይ የወጡት። መጀመሪያ ግንቡ በሚፈርስበት ሰዓት ነው በምስራቅ ጀርመን የተቋቋመ ትንሽ የፖለቲካ ፓርቲ ውስጥ ገብተው ያ ከወግ አጥባቂው ፓርቲ ጋር በመዋሃት የመጀመሪያ ፓርላማ ተመራጩ ነው በሰሜን ምስራቅ ጀርመን ነው የገቡት ከዛ በኋላ የቤተሰብ ሚኒስትር ተብለው ተሾሙ በሄልሙት ኮል። ከዛ ቀጥሎ እንደገና የአካባቢ ሚኒስትር ተብለው ተሾሙ። ከዛ የሶሻል ዲሞክራቱ መራይ መንግስትነቱን ከሄልሙት ኮል ጌራርድ ስሮደ ሲረከብ እሳቸው የፓርቲው ዋና ጸሐፊ ሆኑ። ከጥቂት አመታት በኋላ የፓርቲው ሊቀመንበሩ ሆነው ተመረጡ። በሁለት ሺ አምስት ላይ በተደረገው ምርጫ ለጥቂት የሶሻል ዲሞክራቱን ጌራርድ ሽሮይደርን በማሸነፍ የመጀመሪያው ሴት የጀርመን መራይ መንግስት ሆነው ተመረጡ ማለት ነው። እንግዲህ አሁን በአጠቃላይ ወደ አስራ ሶስት አመት በላይ ነው በስልጣን ላይ ያሉት። እንግላ ሜርክል ማለት እንግዲህ በወጣትነታቸው በጣም ጎበስ ተማሪ ነበሩ። ኤ የሚባለው አንድ ነጥብ ዜሮ ነው የሚባለው በዛ አይነት ውጤት በማምጣት ነው ትምህርታቸውን ያጠናቀቁት በፊዚክስ ነው የዶክትሬት ዲግሪያቸውን ይዘው እዚሁ በርሊን ምርምር ላይ ሰሩ የነበሩት እንዲያውም ለምሳሌ ያህል እዚህ ላይ ለፊዚክስ ያላቸውን ፍቅር የሚገልጹበት ምንድን ነው ሲቆሙ አቋቋማቸውን ካየን ከአጼ ኃይለ ሥላሴ ጋር የሚያመሳስላቸው ልዩ የእጅ ምልክት ይጠቀማሉ። እና ይሄ የሜርክል ዳይመንድ ይባላል። አሁን ታይምስ መጽሄት ላይ የሚያወጣው ነው። እና እምብርታቸው ጋር ሁለት አውራ ጣታቸውን እና ሁለት ሌባ ጣታቸውን በማገናኘት የሚያሳዩት ምልክት ነው። እና ይህም ሲጠየቁ ምንድን ነው ሲባል፣ እኔ የፊዚክስ ሰው ስለሆንኩኝ የተመጣጠነ ቅርጽንና መረጋጋትን ወዳለሁኝ ብለው የሚሰጡት አባባል ነው። ባህላቸውም አሁን ሁለተኛ ያገቡትም በተመሳሳይ ሁኔታ እንደዚሁ እሳቸውም ኳንተም ኬሚስትሪ ዘርፍ የተሰማሩ በተመሳሳይ ሙያ ውስጥ የሚገኙ ሰው ናቸው። በእርግጥ ገኖ አይወጡም። ብዙ ጊዜ ከሚዲያ ቢደበቁም በዛ በተመሳሳይ ሁኔታ ላይ እንዳሉ ነው የሚነገረው። አዎ ባላቸው እንደተባለውም እንግዲህ ወደ ኋላ ነው በብዛት የሚታዩት። ለመጀመሪያ ጊዜ ነው እንግዲህ አሁን አራተኛ ጊዜ ነው ሜርክል ቃለ መሐላ ላይ የፈጸሙት፣ እና አሁን ለመጀመሪያ ጊዜ ቃለ መሐላው ሲፈጸም የጀርመን ፓርላማ ውስጥ የተገኙት። ሶስት ጊዜ እንኳን አልተገኙም። ፕሮፌሰር ናቸው። ከእሳቸው ኋላ ሆኖ ነው የሚታዩት። ይህ የግል ህይወታቸው ይመስላል። ሜርክል አፍሪካን በግላቸው ይወዳሉ ተብሎ ይባላል። አውት ኦፍ አፍሪካ የሚባል የሮበርት ሬድፎርድ ፊልም በጣም እወዳለሁ፣ ደጋግሜ ነው ያየሁት ይላሉ ስለ አፍሪካ ሰዎች የወጋ አጥባቂውን ፓርቲ የሚመጡት በአንጌላ ሜርክል ምክንያት ነው እንጂ በወጋ አጥባቂው ፖለቲካ ነው ተብሎ አይገመትም። ዘንድሮ አራተኛ ጊዜ የተመረጡት ምርጫ ከበፊቱ ከሶስቱ ጊዜያቶች በእርግጥ በቅንጅት በጥምር መንግስት ነው። እስካሁን የሄዱ ያሉት ያ ምን ያሳያል? የእሳቸውን የጥምር መንግስት የተለያዩ ፓርቲዎችን አሰባስቦ መንግስት አቁሞ ቀና በሆነ መንገድ የመምራት ክህሎታቸው እንደዚሁ ይደነቃል። የዘንድሮ ምርጫ ምን ያህል አዋኪ ነበር? ሂደቱስ እና ውጤቱ ምን ይመስል ነበር? በጣም ከተጠበቀው ባነሰ መልኮ ነው። የወግ አጥባቂዎችም ሆነ የሶሻል ዲሞክራቶቹ ድምጽ አጥተዋል። ወደ አስራ ሶስት ፐርሰንት የሚሆን ድምጽ ብቻ አዲስ የተመሰረተው የቀኝ አክራሪዎቹ አማራጭ ለጀርመን የሚለው ፓርቲ የወሰደው ማለት ነው። አንጌላ ሜርኬል ቅድም እንዳልኩትኝ ልዩ የሚያደርጋቸው ነገር እዚህ ላይ ከስሜትና አይዲዮሎጂ ነጻ የሆኑ ሰው ናቸው። ራሳቸውን የሚቆጣጠሩ ትዕግስተኛ ናቸው። እንደው ብታያቸውም በአጋጣሚ መንገድ ላይ እንኳን የምታያቸው ከሆነ የማይከብዱ ሰው ናቸው። እንደ ወንድ እንደ ወንድ መሪዎች የሚደልቁ ወይም እኔ መሪ ነኝ የሚሉ ሰውም አይደሉም። ምን ይባላል፣ አንጌላ መርክል የጅዶን ህግ ይጠቀማሉ። የውስጥ ተቀናቃኞች በገዛ ሀይላቸው እንዲወድቁ ያደርጋሉ። የሚፎካክሯቸውን አምጥተው ትልቅ ስልጣን እሰጧቸው እና እዛ ላይ ይፈትኗቸዋል። ተቃዋሚዎቻቸውን ደግሞ ከእነሱ ጋር በመመሳሰል የእነሱን አጀንዳ በመውሰድ በእነሱ ኃይል በመጠቀም ነው የራሳቸውን እሴት የሚያሳዩት እና እስከ ዛሬ ድረስ እንግዲህ ይህንን በማድረግ የወግ አጥባቂው ፓርቲን አብሮ ካለው ከጥምረቱ ከሶሻል ዲሞክራቱ ጋር ብዙም ልዩነት መጨረሻ ላይ ሊኖር አልቻለም እና አሁን መራጩ ማንን ነው የምመርጠው? ወግ አጥባቂውን ነው ወይ ሶሻል ዲሞክራቱን ነው ማለት ውስጥ ገባ። በተለይም እንግዲህ አሁን መልክ ይህንን ጥንካሬ እንደተናገርነው ሁሉ ድክመታቸው ነው እንግዲህ ተብሎ የተባለው በርህራይነትም ይሁን ወይም ብዙ ሸማች ላገኝ እችላለሁ የወደፊቱን የጀርመን የጡረታ ህግንም ሊደግፍልኝ ይችላል በማለት ወደ አንድ ነጥብ አምስት ሚሊየን የሚሆን ስደተኞች ነው ያስገቡ ይህንን ደግሞ ያስገቡት ስደተኞች ብዙ ሳይታሰብበት አስቸኳይ በሆነ ሁኔታ ነው የሆነውና ራሳቸው የወሰኑ ስለሆነ በጣም ብዙ ተቃዋሚዎችን ነው ያነሳባቸው። ብዙ ሪፎርሞች ዘግይተዋል። በድሀና በሀብታም ያለው ልዩነት ሰፍቷል። እንግዲህ የሀምሳ አምስት ብቻ የሚሆነው ጀርመን መልቲ ቢሊዮነሮች ናቸው የግማሹን ጀርመን ሀብት መቆጣጠር የሚችሉት። በእርግጥ የጀርመን ኢኮኖሚ በጣም ጠንካራ ነው። በዓለም ላይ ጠንካራ ከሆነ ኢኮኖሚ ያው የምናየው የጀርመንና ቻይና ነው። ይህ ሁሉ እንዳለው ሆኖ በተለይም አሁን ባደረጉት የውጭ ሀገር ዜጎች ላይ ያላቸው ፖሊሲ ወደ ጀርመን እንዲገቡ መፍቀዳቸው፣ ያ ከፍተኛ የሆነ ተቃውሞ ነው የገጠማቸው። እንዲያውም ሜርክል ለፍርድ መቅረብ አለባት። ሜርክል ከዳተኛ ነች፣ የጀርመንን እሴቶችን ከዳች ነች። ሜርክል ጀርመንን እስላም እንዲሆን እየገፋፋች ነው በሚል በከፍተኛ እንቅስቃሴ ተፈጥሮባቸው ነው። እንዲያውም ይሸነፋሉ ተብሎ ነበር፣ ግን እንደገና ለማሸነፍ ችለዋል። ከእሳቸው ምርጫ በጀርመን የሚኖሩ ኢትዮጵያውያን ምን ይማራሉ? ምን ተምራችኋል? ከእሳቸው የፖለቲካ አመራር ሆነ ክህሎታቸው ቅድም እንደጠቀስኩት በጣም ትዕግስተኛ ናቸው ስሜታቸውን ተቆጣጥረው መምራት የሚችሉት ናቸው ምን ያህል ከፍተኛ ችሎታ እንዳላቸው ማሳየት የቻሉ ሰው ናቸው አሁን አንዳንዴ ከብዝሀይነት ሜኔጅመንት እንደምናውቀው ለሴቶች ትርጉም መስጠት ያስፈልጋል ሴቶች እናቶች ናቸው እህቶች ናቸው ልጆች ናቸው አክስቶች ትዳር ጓደኞች ናቸው መሪዎች ናቸው እና አንዳንዴ ሲባል እንኳን ይሄ ሴት ነው እንደ ሴት ነው የምታስበው ምን አሁን እየተባለ ሴቶችን ዝቅ የሚደረገው ነገር እንደ ሴት ማሰብም እንደ ሜርክል ማሰብም አገር መምራት የሚያስችል መሆኑን ያሳያል። በዚህ ላይ ካየ ነው ወይም ይሄ የነጻው ዓለም መሪ ናቸው ተብሎ በሚባልበት ሰዓት እንግዲህ የአሜሪካው ፕሬዚዳንት ትራምፕ ራሳቸውን ካገሸሹ በኋላ የነጻው ዓለም መሪ ማለት እንግዲህ የዓለምን የሞራል መሪም ብሎ የሚያሰኘውን ማሳየት መቻል ነው እና እሳቸው ያለፉበት የምስራቅ ጀርመንን ሕይወት ከዛ አልፎ እዚህ ደረጃ ደርሰው ያልተጠበቀ እና ተወዳጅ ያልሆነ ውሳኔ መስጠት ማለት ምን ያህል የእሳቸውን በዛን ጊዜ የነበረውን ችሎታ የሚያሳይ ነው። ከዛ ብዙ መማር እንችላለን። አሁን ደግሞ የጥምረቱ ስምምነት አድማሱ ያነሰ ቢሆንም ምን አይነት ውጤት በውጭ ሀገር ዜጎች ላይ ያመጣል የሚለውን ደግሞ በትዕግስት እንጠብቃለን። በእርግጥ እዛ ላይ ችግር ይኖረዋል ብለን እንገምታለን። እዚህ በሚኖሩ ወይም በስደት ላይ ለሚኖሩ ኢትዮጵያውያኖችም ሆነ ሌሎች የውጭ ሀገር ዜጎች ችግር ይኖረዋል ብለን እናስባለን። አሁን ቀደም ሲል እንዳነሱት የዩናይትድ ስቴትስ ፕሬዚዳንት ትራምፕ የውጭ ፖሊሲያቸው አሜሪካ ፈርስት ወይም አሜሪካ ቀዳሚ ያደረገ ፖሊሲ በመሆኑ ኃላፊነቱ አንግላ መርከል ላይ እንደወደቀ ብዙ ሰዎች ይስማማሉ። በዚህ መካከል ወጣቱ ኢማኑኤል ማክሮን ፈረንሳይ ፕሬዚደንት ሆነዋል። ፈረንሳይ እንደዚሁ የመሪነቱን ስፍራ ለመያዝ ጥረት ታደርጋለች። በእነሱም በኩል ከፍተኛ ፍላጎት አለ። በተለይ የእንግሊዝ ከአውሮፓ ህብረት መውጣትን ወደፊት በመርከልና ማክሮን መካከል አውሮፓ ህብረትን የመምራትና ከዛም አልፎ የምዕራቡ ዓለም መሪ ሆኖ ለመታየት ፉክክሮች ይኖራሉ በውጭ ፖሊሲ ላይ የሚል ግምት አለ። አሁ እንግዲህ ፈረንሳዊ ማክሮን መጀመሪያ ላይ የታዩት እንዴት ነው ባራክ ኦባማ አሜሪካን ለመጀመሪያ ጊዜ ሲመረጡ የታየው አይነት ስሜት ነበር በኤሮፓያን ዩኒየን ውስጥ የተፈጠረው አንጌላ ሜርከል በምርጫ ተወጥረው በነበሩበት ሰዓት የህዝብ አስተያየታቸው ወርዶ በነበረበት ሰዓት ነው እንግዲህ ማክሮን ተነስተው የዩሮፒያን ዩኒየንን ማዋቀር መቀየር አለብን በአጠቃላይ ያለውን የፋይናንስ ሲስቴሙን መቀየር አለብን ብለው ያሉት ይሄ ነው እንግዲህ ከሜርክል ይሄንን በጣም ትልቅ የሆነ ነጥብ ወስደው ሲናገሩ ነው። እንግዲህ ሜርክል ተዳክመዋል፣ የመሪነቱ ወደ ማክሮን ተሸጋግሯል ተብሎ የነበረው እና አሁን ባለፈው ጊዜም ሜርክል አሁን የብሬክሲት የተባለው ካየ ነው። በአውሮፓያን ዩኒየን ላይ የሚመጣው ጫና ይኖራል። በዓመት እስከ አስራ ሁለት ቢሊየን የሚሆን ተጨማሪ ወጪ ነው የሚመጣውና ይህንን መከፋፈል መቻል አለባቸው። በምን አይነት መልኩ ትብብር አድርገው ሁለቱ መሪዎች የአውሮፓን የወደፊት እጣፈንታ እንደሚወስኑት ወደፊት የሚታይ ነገር ነው። ግን አሁን ለምሳሌ ያል የአዲሱን የጥምረት ስምምነት ካየን የጀርመን የሶሻል ዲሞክራቱና የክርስቲያን ዲሞክራቱ ላይ በደንብ ተደርጎ ተጽፏል። ከፈረንሳይ ጋር በመተባበር አብሮ ኢሮፓን ስትራቴጂ መቀየስ የሚል አለ። በተለይም አብሮ መስራትና ለሀብታሞች አንድ አይነት የቀረት ስርዓት ማስፈን የሚል አለና እንግዲህ እንደሚመስለኝ ሁለቱም ተባብረው የሚሰሩት ይሆናል። ማክሮንም እንግዲህ ገና አሁን የፖለቲካ ድምፅን ማክሲማይዝ አድርገው ከፍተኛ ተቀባይነት ያላቸው ቦታ ስለሆነ ትንሽ ብንጠብቅ ጥሩ ነው። አንግላ ሜርከል ከምርጫው በኋላ የገቡት ቃል ምንድን ነው? በተለይ ለሀገር ውስጥ ለጀርመን ያላቸው ዋነኛ የሚባሉ ቀዳሚ ፖሊሲዎቻቸው ምን ይመስላል? ምን አይነት ለውጥስ ሊያስገኙ ይችላሉ? በውጭ ፖሊሲን በተመለከተ በተለይም አፍሪካንና ዩናይትድ ስቴትስን አስመልክተው ያላቸው ውጭ ጉዳይ ፖሊሲ ቅኝት ከወዲሁ ምንድን ነው የሚያመለክተው? አብዛኛውን ጊዜ የሚነሳው በአንጀላ ሜርክል ጊዜ የመንግስት ብድር ወደ ስልሳ ፐርሰንት ቀንሷል፣ የስራ ቁጥሩም ቀንሷል። ግን ያሁኑ በአሰራር ሂደቶች ላይ ብዙ ለውጥ የለም። ስለዚህ አሁን የስራ ውሎችን በተመለከተ ያልተገደበ የስራ ውል ለማድረግ፣ ወርክ ላይፍ ባላንስ የሚባለውን ስራና ቤተሰባዊ ህይወትን ማሳለጥ የሚቻልበትን ዘይቤዎችን መፍጠር፣ በሴቶች እና ወንዶችን እኩልነት በስራ ቦታ ላይ እንዲኖራቸው ማስደረግ፣ ለትምህርት ብቻ ወደ አስራ አንድ ቢሊዮን ዩሮ ነው እንግዲህ የተመደበው የጡረታ ክፍያ ጣራን ማሳደግ። እነዚህ እነዚህ ነገሮች፣ የአካባቢ አየርን ጥበቃ፣ የማህበራዊ ቤቶችን መገንባት እነዚህ እነዚህ ላይ ያተኮረ ሲሆን በውስጥ ያለው በተለይም ይሄ ዲጂታላይዜሽን የምንልበት ዘመን አሁን ያለንበት ያንን እንዴት አድርገን ነው መወጣት የምንችለው? ምክንያቱም አሁን ያለው ጀኔሬሽን ይሄ ሚላኒያልስ የሚባሉት ጀኔሬሽን አስተሳሰባቸው በጣም የተለየ ነው። ብዙ ሀገር ተሄዶ ቢታይ ሁሎቹም ተመሳሳይ ነው። የበላይ የበላይና የበታችን የማይረዱ ናቸው። የአለቃና ታዛዥ ዛለ የማይሰራበት ነው። ካምፓኒዎችም የራሳቸው አይነት እና ፖለቲካውም የራሱ አይነት ሞዴሎች የሚቀርጽ ነው። እንዴት አድርጌ ነው ከእነዚህ ወጣቱ ጋር ኮሚኒኬት ማድረግ የሚችለው? በመረጃ ኢንፎርሜሽን የተወለዱ ያደጉ፣ አማራጮችን በብዛት የሚወስኑ ስለሆነ እና ይሄ በሀገር ውስጥ ያለ ሲሆን በውጭ ሀገር ዜጋዎች ወይም የውጭ ፖሊሲያቸውን ካየን ቀኝ አክራሪዎችን ኃይል ለመቀነስ ሲባል አሁን እንደምናየው እንግዲህ ጠንካራ የሆነ የስደተኞችን የሀገር ውስጥ ጉዳይ ሚኒስትርም አሁን ባለፈው እንዳሉት የጀርመንን ጠረፍ የበለጠ ለመቆጣጠር የስደተኛ ጉዳያቸው ውድቅ የሆነውን በአስቸኳይ ከሀገር እንዲወጡ ማድረግ አንዱ ሲሆን የሸንገን ስምምነት የሚባለውንም እንግዲህ ለተወሰነ ጊዜ ለማስቆም ነው የታሰበው። ከኤሮፓያን ዩኒየን ጋር ደግሞ ሆነው አሁን ለምሳሌ ያል ይሄ የቪዛ ፍሬን የሚባል የማዕቀብ ለማድረግ ነው። አሁን ብዙ ሀገር ስደተኞች እዚህ ካሉ የሀገር እነዛን የማይወስዳቸው ከሆነ ከዛ ሀገር ለሚመጡ ሰዎች ሰጠውን ቪዛ ለመቀነስ ነው። እንግዲህ ይሄ በአፍሪካ ሀገሮች ላይ ጫና ይኖረዋል ተብሎ ይጠበቃል። በሌላ በኩል ደግሞ የጥምረቱን ስምምነት በምናይበት ሰዓት አፍሪካ በብዛት ነው የተጠቀሰው። ከአፍሪካ ጋር ትብብርነት፣ ብዙዎቹ ችግሮቹ ያሉት አፍሪካ ውስጥ ነው። ወደዚህ የሚመጡትም የሚፈልሱትም ሰዎች እና እዛ ላይ ያለውን ችግር እንዴት ተደርጎ ነው ጀርመን ለዛ ኮንትሪቢዩት ማድረግ የሚችለው የሚል ነገሮች ናቸው ያሉት አፍሪካን በተመለከተ። ወደ አሜሪካ በምንሄድበት ሰዓት ከአሜሪካ ጋር ያለው ፖሊሲ አሜሪካ በቀረጥ መቆጣጠር ከጀመረ ለጀርመን ሊከብድ ይችላል። ግን ጀርመን ብቻውን ሳይሆን ያንን መቆጣጠር የምንችለው ከኢሮፓያን ዩኒየን ጋር በመሆን ነው። እንግዲህ እንደሚመስለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስራ ላይ ሳይሆን በምርጫ ቅስቀሳ ላይ ያሉ ነው የሚመስለው። ስለዚህ ከኢኮኖሚ መርሆ ውጭ የሆኑ ፖሊሲዎችን ነው ያወጡ ያሉ ብዙም የኢኮኖሚ ሁኔታዎችን ያሳለጠ ሳይሆን አሁንም በምርጫ እንቅስቃሴ ላይና የተወሰኑ ኢስታብሊሽመንት ሲስቴሞችን ከአሜሪካም አልፎ የአውሮፓንም ለማነቃነቅና እዛ ላይም አንድምታ ለመፍጠር የታሰበ ስለሆነ ጀርመን ብቻውን የሚያደርገው ሳይሆን ከኢሮፒያን ዩኒየን ጋር በመሆን እና በብልህነት የሚያደርጉት ይመስለኛል። ዶክተር ጸጋዬ ደግነህ ስለ ቃለ ምልልሱ እናመሰግናለን። እርስዎን ጨምሮ ለጀርመንና ጀርመናውያን መጪው ጊዜ መልካም ዘመን እንዲሆን ምኞታችን ነው። እኔም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።